የአቶ በቀለ ገርባ የዋስትና ጥያቄ ውሳኔ ዛሬም መቋጫ እንዳላገኘ የፌዴራሉ ከፍተኛ ፍርድ ቤት ልደታ ወረዳ አራተኛ የወንጀል ችሎት አስታወቀ ይላል። በሚቀጥለው ቀጠሮ ውሳኔ ለማሰማት ቃል ተገብቷል። የአቶ በቀለ ገርባ ጠበቆች ግን ቅሬታቸውን እየገለጹ ነው። መለስካቸው አማሀ ዝርዝሩን ይዘዋል። የአቶ በቀለ ገርባ የዋስትና ጥያቄ ውሳኔ ሳያገኝ ዛሬም ለአራተኛ ጊዜ ተቀጥሯል ጠበቆቻቸው ከሳምንታት በፊት በእናቶ ጉርሜሳ እያ ነው በሚጠራው መዝገብ ላይ ፍርድ ቤቱ በሰጠው ብይን መሠረት አቶ በቀለ ገርባ በመደበኛው ወንጀለኛ መቅጫ ሕግ እንዲከላከሉ ሲወሰን የዋስ መብታቸው እንዲከበርላቸው ጠይቀዋል። ይህ በቃል የቀረበ አቤቱታም በጽሑፍ ቀርቦ አቃቢ ሕግ አስተያየት እንዲሰጥበት ተጠይቆ አስተያየቱን ሰጥቷል። ከዚያ ወዲህ በሀገሪቱ ሕግ መሰረት በ48 ሰዓት ውስጥ ውሳኔ ሊሰጥ ይገባው የነበረ ጉዳይ በተለያዩ ምክንያቶች ሲቀጠር የዛሬው ለአራተኛ ጊዜ መሆኑ ነው። ዛሬ ሰብሳቢው ዳኛ በህመም ምክንያት ስላልመጡ እንደተቀጠረም ፍርድ ቤቱ አሳውቋል። ከአቶ በቀለ ገርባ ጠበቆች አንዱ አቶ አማ መኮንን በዚህ ምክንያት ደንበኛቸው በፍርድ ቤቱ ነፃነት ላይ የተፈጠረባቸውን ከባድ ጥርጣሬ ተናግረዋል። እንግዲህ በእኛ በኩል ይሄ እስካሁን የሄድንበት አካሄድ በተመለከተ በተለይ ደንበኛችን አቶ በቀለ ገርባ በጣም ቅሬታ እንዳላቸው እና በተለይም ደግሞ ጉዳዩ በነፃነት እየታያላቸው እንዳልሆነ ጥርጣሬ እንዳላቸው ገልጸውልናል። በእኛም በኩል በተለይ ካለፉት ሁለት ቀጠሮች በኋላ ደንበኛችንን በዚህ ረገድ ለማሳመን የተቸገርንበት ሁኔታ ነው የነበረው። ምክንያቱም ዳኛ ይታመማል፣ ትክክል ነው፣ ግን የታመመውን ዳኛ የሚተካ ዳኛ እስከተሰየመ ድረስ ዳኛ በቀረበለት ጉዳይ ላይ ውሳኔ መስጠት ይችላል፣ ይገባዋል የሚል እምነት ነው ያለንና በተደጋጋሚ በዚህ መልክ እየተሰጠ ያለው ምክንያት እኛም አምነን ተቀብለን ደንበኛችንን ለማሳመን የተቸገርንበት ሁኔታ ነበረ የነበረው። ይህንንም ለችሎት ዛሬ ገልጸናል። እንግዲህ ችሎቱ በእርግጠኝነት ሐሙስ ውሳኔ እንሰጣለን በሚል ነው የተሰናበት ነው። ባለፈው ቀጠሮም ሆነ ከዚያ በፊትም በነበረው ቀጠሮ አቶ በቀለ ገርባ በአካል ፍርድ ቤት ባለመቅረባቸው ፍርድ ቤቱ ለዛሬ እንዲቀርቡ ትእዛዝ ሰጥቶ ነበረ። ይሁንና ዛሬም አቶ በቀለ አልቀረቡም። ከማረሚያ ቤቱ ተወካይ በችሎት እንደተገለጸው የፍርድ ቤቱ ትእዛዝ ለማረሚያ ቤቱ አልደረሰውም። ፍርድ ቤቱም ይህ ትእዛዝ ዛሬ ወጪ እንደሚደረግ ገልጾ ሐሙስ ነሐሴ አራት ቀን 2009 ዓ ም እንዲያቀርባቸው አዟል።